ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ በቅርቡ በጃል መጽሔት ላይ የአይጠየፍ አዳራሽን ታሪካዊ ነት አንስተው ለህትመት አብቅተዋል። በርካታ መንግስታት ተቀያይረዋል። አጼ ምኒልክ ዘመናዊ መንግስት፣ በኋላም ወዲህ አጼ ኃይለስላሴ፣ ደርግ፣ ኢህአዴግ፣ አሁንም በብልጽግና ዘመን። የአይጠየፍ አዳራሽ ከዛ በፊትስ በምን አይነት ግልጋሎት ላይ ነበር የነበረው? ባለፉት ስርአታቶች ውስጥ አሁንስ በምን ሁኔታ ላይ ነው የሚገኘው? እንግዲህ ማለት የምንችለው ነገር ምንድን ነው? አዳራሹ በአብዛኛው ስራ ፈትቶ የኖረ ክፍት ሆኖ ወና ሆኖ የነበረ ነው ማለት ይቻላል። ከያሱ በኋላ በአጼ ኃይለ ስላሴ ዘመነ መንግስት አፄ ኃይለ ስላሴ ብቻ ሳይሆኑ እንግዲህ ልጃቸው አልጋ ወራሽ ደፍናና አልጋ ወራሽ አስፋ ወሰን የወሎ ገዢ ናቸው፣ የበላይ ገዢ ናቸው፣ የበላይ ገዢ ናቸው። የእሳቸው ፊፍ ነው ወሎ። ስለዚህ የበላይ ገዢ ስለሆኑ ከመቀመጫቸው መጀመሪያ እንደውም አይጠይፍ ላይ አድርገውት ነበር። የንጉስ ምክላ እልፍኝ ላይ ነበር መቀ መጀመሪያ ነበረው፣ ከጣሊያን መምጣት በፊት ባለው ጊዜ። በኋላ ግን የጣሊያን ቆንስላ የሰራው ቤት ስላለ መርሆ የሚባል አንድ ግቢ አለ። መርሆ ያሉት ያውጃና ናቸው። ወደ ማይጨው ለመሄድ ከሚሄዳቸው በፊት አንድ ሶስት ወር ተኩል አካባቢ እዚህ ተቀምጠው ነበር። እዚህ ሲቀመጡ ወታደሮቹን ለማሰማራት ነው ብለው ወደ ሰሜን የሚሄደውን ጦር ወረዲዛ ግንባሩ ተከፍቷል። ትልልቆቹ ግንባሮች ተከፍተዋል። ስለዚህ እነዚያ ግንባሮች ላይ የኢትዮጵያ ጦር እየተዋደቀ እሳቸው እዚህ ሶስት ወር ተኩል ተቀምጠዋል። ምክንያቱም ጣሊያን መምጣት አካባቢ ማለት ብቻ ሳይሆን ጣሊያን ኢትዮጵያን ድንበር ጥሶ መግባቱ ከተሰማ በኋላ ጦር ማንቀሳቀስ የግድ መሆኑን እሳቸው በተባበሩት መንግስታት ሪዶግኔሽንስ በጣም ኃይለኛ መተማመን ስለነበራቸው እንዲህ አይነት ነገር ይሰራል ብሎ አልገመቱም ነበር። ጣሊያን ላይ ቀበድቃል የመሳሰሉት የሚለው ፍሳቢያቸው እንደማይሰራ በማወቃቸው የተነሳ አሁን የግድ ሞቢላይዝ ማድረግ ነበረባቸው። አዋጅ ተነገረ። ወደ ሰሜን እንዲዘምት ሁሉም ከየአቅጣጫው ዘመተ። እንግዲህ ከዘመተው ጦር ኋላ ነበሩ እሳቸው እዚህ ሆነው እና- አስተባብራለሁ እመራለሁ ስለሚሉ ነው መርሆ ግቢ የተባለው ያ የጣሊያኑ ቆንስላ። ምክንያቱም ጦርነቱ ሲጀመር ያው የጣሊያኑ ቆንስላዎች በየቦታው ነበራቸው አድዋ፣ ደብረ ማርቆስ፣ ደሴ ምናምን የመሳሰሉ እና ያው ኃይለኛ የሴኪሪቲ ስራ ይሰራሉ፣ የመረጃ ስራ ይሰበስባሉ፣ የመሳሰሉት ያደርጋሉ። ግማሹ ያ ለምሳሌ ክሊኒክ አቋቁመው እዚህ አብረው ለትልልቁ መኳንንት ምናምን ይሄ የበለዘርም በሽታ ምናምን ያክሙ ስለነበረ በዛ እግረ መንገዳቸውም መረጃ በጣም ይሰበስቡ ነበር እና የኢትዮጵያን ደካማ ጎኖች ከእነሱ ብዙ ለማድረግ የሚጠቀሙባቸው ስለነበሩ መርሆ ግቢን አዝገራሹ መጀመሪያ ይጠቀምበት ነበር። አባቱ ሲመጡ ወደ ለጦርነቱ ለማስተባበር ሲመጡ ለቀቀ። እሳቸውን እዚህ ተቀመጡ። እሱ ወደ አይጠየቅ ነው ዛ ነበረበት የነበረው የንጉስ ነው፣ እልፍኛቸው ላይ ነበር የሚቀመጠው። ስለዚህ ለጥቂት ጊዜ በጃንሆ ዘመነ መንግስት አይጠየፍ አዳራሹም በዚህ ለግብር መስጫ አገልግሏል። በጃንሆይ ጊዜ ብዙ ጊዜ አይሆን እንጂ ቁጥሩ ያው እንደሳቸው ጊዜ በጣም ፍሪኩዌንት አይሆን እና እንትን አይደረግ እንጂ አንዳንድ ጊዜ ነጋሪት ይመታል፣ ምናምን ይደረጋል፣ ንጉሱ ግብር ያበሉበት ነበር። እንግዲህ ከጣሊያን በኋላ ባለው ዘመን በነጻነት ከተመለሰ በኋላ ጃንሆይ ሙሉ ቁጥጥር ሀገራቸውን ካደረጉበት ጊዜ በኋላ የነበሩት እንግዲህ አልጓራሹም በተለይ በተለይ በክረምቱ በዚህ በፍልሰታ ጾም የመጡ መላለሱ ስለነበር እዚች ነበረ የሚቀመጡት ወደ ደሴ ላይ በዛ ሰዓት በፍልሰታ ጾሙ ላይ እንኳ ባይሆን በፍስግ ጊዜዎቹ አንዳንድ ጊዜ አልፎ አልፎ ወይ ደግሞ አባትዬው በመጡበት ይመጣሉ ወይ ግንኙት ያደረጋሉ። በተባሉበት ይመጡባቸው በቁጥር ናቸው። በነዛ በቁጥር በመጡባቸው ጊዜ ግብር ተበልቷል። እና ምንድን ነው ግብር መበላቱ ብቻ ሳይሆን ጥቅሙ እንግዲህ አዳራሹ ግብር እያበሉ ንጉሠ ነገሥቱ ሹመት ይሰጣሉ። እገሌ ባላምባራስ ተብሏል። እገሌ ነጋድራስ ተብሏል። እገሌ ፊታውራሪ ተብሏል። እገሌ ቀኛዝማች ግራዝማች ተብሏል። እየተባለ ያደረግበት የነበረ ነው። ሹመትን ትንም መስጫም ስለነበረ ነው። አንዱ የግብር ስርዓቱ የሚደረገው። ሌሎች መተላለፍ የሚገባቸው መንግስታዊ መግለጫዎች፣ መንግስታዊ መመሪያዎችም እና አንዳንድ ነገሮችም እግረ መንገዱን እዛ ይደረጋሉ። ያው እንግዲህ ብዙ ግብር ሲባል ብዙ ስርዓቶች አሉት በውስጡ እነዛን ስርዓቶች በሙሉ አሟልቶ እንደው ማለት ይፋል ያው ብዙ ነው። እና እነዛን ነገሮች ሁሉ አሟልቶ ለንጉሱ ቲያል ይደረግበት ነበር ብሎ ለመናገር እንኳ ትንሽ ይከብዳል። ግን ያው ተደርጎበታል። በኋላ ግን አዳራሹ እንደው በእሳቸው ዘመን የተደረገበትን አንድ ትልቅ ንውን የማስታውሰው ወይም ደግሞ እንደተነገረኝ እንዳየሁት አንድ ጊዜ ብቻ ደጃዝማች ሰሎሞን አብርሃም የሚባሉት በመጨረሻ ያሉ ወንደራሴ ከደጃዝማች ለገሰ ተደሰበዙ በፊት የነበሩ ሰው ነበሩ። ከእሳቸው በፊት የነበሩ ደጃዝማች ማች የሻያ ታፈርቂ ናቸው። አጎት ናቸው። የሚሰውየ ደጃዝማች ሰለሞን ሰሎሞን አብርሃም እና እሳቸው በነበሩበት ጊዜ የኤግዚቢሽን የሚባል ነበር። ኢትዮጵያ በየተዘዋወረ የሚደረግ የአስመራ ኤግዚቢሽን፣ የንትና ኤግዚቢሽን ና የሚባል እና ደሴ ላይም አንድ ኤግዚቢሽን ተደርጓል። የንግድ ኤግዚቢሽን ነገር አይነት ነገር እንዲሁ አነስተኛ የሆኑ ሲኒት ተቋማት ምናምን እንዴት ናቸው ውጤታቸው ምናምን ናቸው የሚያሳዩ የዛ ጊዜ ብርቅ ነበር። ግብሽን የዛ ጊዜ አንድ ጊዜ ሲደረግበት አይቻሉ። በተረፈ ግን በጃንሆይ ጊዜ በአብዛኛው ማለት ባልጋወራሹ ብዙም ጥቅም ላይ ይዋል አልነበረም። ወደ መጨረሻው ግን የጃንሆይ መንግስት ተነቃንቆ እና ያው ድርቁ በጣም ከፍቶ ሌሎች ነገሮች በጣም እንትን ሲያደርጉ እሳቸው እኛ በመስከረም ስልሳ ሰባት ከስልጣን እንደተወገዱ የጊዜ ወታደራዊ መንግስቱ የሚባለው ያው ስልጣን ይዞ የተደረገው ሙከራ ቢኖር ያው በብዙ ችግር ከኢንተርናሽናል ኮሚኒቲ የሚመጣ ሪሊፍ እንትን አለ። እነዚህ የፉድ አሲስታንሱ ምናምኑ ምናምኑ፣ እሱን ማስቀመጫ ቦታ አዳራሽ የለም ነበር እና አዳራሽ በመጣጣቱ የተነሳ ይጠይፍ አዳራሽ የሚገርም እኔ ራሴ በአይኔ ያቸዋለ። በኋላ አንድ ስጋ ቦርድ የሚባል አንድ ማቋቋሚያ ፕሮጀክት የሚባል ውስጥ ለጥቂት ጊዜ ሰርቼ ነበረ በሱፐርቫይዘርነት፣ እዛች ጊዜ አይቻለሁኝ እና መኪና ከነሪሞርቶ ይገባል እስከነተሳቢ ገብቶ አዳራሽ ውስጥ እዛ ውስጥ ያራግፋል ረግፎ ይወጣል ወይ ጭኖ ይወጣል፣ እና ለብዙ ጊዜ እህል ይከማችበት ነበር። እህል ተከማች ወደሚሄድበት ቦታ ያው ዲስፓች ሲደረግ ከዛ እየመጡ መኪናዎች እየገቡ እየጫኑ ሲወጡ አስታውሳል። እኔም ራሴ በዘጠኝ አስራ አንድ የሚባል ሞዴል ያለው የመርሴዲስ መኪና ነበረ። እዛ ውስጥ ገብቼ ወደ አፋሩ አካባቢ ነበር እንትን የማደርገው ጭኜ ይዞ ወጣ ነበር፣ እና ይሄንን በደንብ አስታውሳለሁኝ። በደርግ ጊዜ ሰራ ከነበረው ነገር ውስጥ የእርዳታ ማስተባበሪያ እህል መከማቻ ሆነው ለረጅም ጊዜ ነበረ በውስጡ የሆነ የስልሳ አራት ላይ ይመስለኛል የተቀመጠው ለጃንሆይ ሲባል የተቀመጠ ዘውድ ነገር ነበረ። የዘውድ ቅርጽ ያለው ትልቅ መቀመጫ በእንትን የተሰራ ደስ የሚል አርክቴክቸር ያለው ቅርጹን እሱን የጠበቀ ነገር እንግዲህ በእሳቸው እንኳ ጊዜ ያዘውድ ነበረ ብዬ መናገራችል በመስያል ጊዜ ማለት መቀመጫ ነው ዙፋን ነው የሚባለው። ዙፋን ነው አስቀምጠውታል። የዘውድ ቅርጽ ያለ በኋላው የመሳሰሉትን እሱ በስልሳ አራት የነበረው ነበር። ይኸው መኪና ሲገባ ሲወጣ መችል እሱ ሰባብረውታል፣ እንትን አድርጓል፣ ወድቆ ነበር። አሁን ለማደስ ሞክሮ ዝም ብሎ የሆነ ነገር ለማቆም ሞክረዋል። ግን እሱ ውስጡን እንደነበረ እንደው በልጅነት አይነት እዚህ ይለኛል። በተረፈ ግን በደርግ ዘመን ከዚህ መጋዘንነቱ አልፎ ከዚህ የሰሜን ነጻውጭ ኢንሰርጀንት በየአቅጣጫው አደጋው በጣም እየከፋ ሲመጣ እና ወደ መሀል ሀገር እየመጡ አስቸግሩ ማለት ያው እንትን ሲያደርግ እየገፋ ሲመጣ አይጠየፍ ራሱ ሙሉን አይጠየፍ የወታደር ካምፕ ሆኖ ነበር። የማዘዣ ካምፕ ሆኖ ነበር። እዛ ጋር በጣም ብዙ ወታደር ነበር የሚኖረው። በጣም ብዙ መሳሪያ፣ ጥይት፣ ቦምብ ምናምን፣ ይሄ የምትለውን ነገር በሙሉ ሰው እንዳይጠጋ ሁሉ ይደረግ ነበር። ማርያም ቤተክርስቲያን አለች። ድሮ የንጉሱ ኪያለ ስዕል ቤት የሚባል የጸሎት ቤታቸው ነው። በኋላ ወደ ቤተክርስቲያንነት በታቦት ከፍ ያለች እሳቸው ናቸው እንትን ያደረጓት መጀመሪያ ጸሎት ቤታቸው ነበረች ይባላል። ያው እንግዲህ ከዛ በኋላ ግን ወደ እንትን ከፍ ብላለች ወደ ራሷ ነቻለች፣ ደብር ሆናለች። ስለዚህ እሷ እጎናለች። በእሷ ጎን ለመሄድ ጥግጥጉን ሰው ምእመናን ይሄዳል እንጂ አዳራሹ ላይ ብዙም መድረስ አይችልም ነበር ማለት ይቻላል። በዘመን መጨረሻው አካባቢ ላይ በተለይ በጣም አደገኛ አካባቢ ነው እና መሳሪያ ብቻ ነበር የነበረው። እነሱ እንኳን ከለቀቁ በኋላ ፈንጁን ምናምኑን ከዚህ ከአዳራሹ ጀርባ በተለይ ወጥ እና የምናምን ሰርቪስ በሚገባበት በኩል ባለው ሴክሽን የነበረው ውንጫፊ የምናምን አይነት መሳሪያዎች እና ምናምኖች በጣም በከፍተኛ ጥንቃቄ እስኪጣሩ ድረስ ብዙ ጊዜ ፈጅቷል። ስለዚህ ደንበኛ የዴፖም ሆኖ ነበር ማለት ይቻላል። የመሳሪያ ማስቀመጫ ዴፖም ሆኖ ሲያገለግል ኖሯል እንጂ ታሪካዊ ቅርስነቱን ለመጠበቅ ብዙም የተደረገ ሙከራ የለም። ሁለቱም መንግስታት ጊዜ የተደረገ ሙከራ የለም ማለት ይቻላል። በዚህኛውም ዘመን እንግዲህ አሁን ባለንበትም ዘመን ብዙ ትግል ተደርጓል። ያው እኔም ነበርኩበት እንግዲህ ብዙ ለመልቀየር እና ለማስለወጥ እና አንዳንድ ነገሮችን ለማግኘት እኔም በቴሌቪዥንም በምንም እየወጣሁ ባገኘሁት አጋጣሚ ሁሉ ተቀሰቅስ ነበር። ይሄ ትልቅ ታሪካዊ የሆነው የጠየፍ አዳራሽ በአንድ በኩል ለደሴ ምን አይነት ታሪክን ያላብሳል? በሌላ በኩልስ አሁን ያለው የወሎ ቱሪዝም ጽህፈት ቤት ወይም ኃላፊዎች ይህንን ለመጠቀም በምን መልኩ እየተገለገሉበት ነው ነው ወይስ አሁንም ግልጋና አገልግሎት ላይ ዋለም? ካልሆነስ በእናንተ በኩል ያለው ምክረ ሀሳብ ምን ይሆናል? አይጠይፍ አዳራሽ እንደተነጋገር ነው የወሎ የታሪክ አንድ ምዕራፍ ወይም ወይም አንድ ቅርንጫፍ ነው። ዘመኑንም ያመለክታል። ወሎም የነበረችበትን የፖለቲካና የሶሲዮ ኢኮኖሚክ እና የእንትን ድባቡንም ያመለክታል። ስለዚህ ማስተዋሻ የለንም ብያለው፣ የንጉስ ኪያን ማስተዋሻ የለንም። ንጉስ ኪያል ግን ጥለውልን የሄዱት ማስተዋሻ አለ። ይህም ማስተዋሻ ማስተዋስ እሳቸውን ማስተዋስ እንችላለን። እሳቸውን ብቻ ሳይሆን ተከታያቸውን ልጅ እያሱን ማስተዋስ እንችላለን። ከዛም በኋላ የነበሩትን ስርዓቶችን ማስተዋስ እንችላለን። በምን አይነት ሁኔታ ይዞት እንደነበረም ማሳብ ማስረዳት እንችላለን። እንግዲህ አይጠየፍም ስናስታውስ፣ እነዚህ ሁሉ ነገሮች የሚያስታውስልን ከሆነ አይጠየፍ በደንብ በደንብ ተደርጎ ታድሶ የሚገባውን ያክል ትኩረት አግኝቶ አሁን አክሰስ ለምሳሌ የመንገድ አክሰሱን በትንሹም ቢሆን በዚህ በኮብልስቶን በምናም ለመፍታት ተሞክሯል። ድሮ አስፋልት ቢሆን እንትን የነበረ መንገድ ነው ያው ተርማክ ብለው እንደዚህ አይነት ነገር የነበረ በእንትን የተሰራ የነበረ ነበር አሁን ግን በዚህ ደረጃም ትንሽ ከተሠራ ይህ በመታደሱ የተነሳ ኢንሴስት ባደረግን መሰረት ነው የተሰራው። ከዚህ በተሻለም ሊደረግለት ይችላል። አንዳንድ ትንንሽ እንቅስቃሴዎች ይታያሉ። ግን አይጠየፍም ራሱን አይደለም ሌሎችን ማስተዳደር የሚችል ስራ መፍጠር የሚችል ትልቅ ቦታ ነው። በደንብ ከተያዘና ነጮች ኢንትረስትድ የሚሆኑበት አይነት ቦታ ነው። አንደኛ ይህ አርኪቴክቸር በኢትዮጵያ ውስጥ አይታወቅም። በተለይ በፍሪ ኢታሊያን ፒሪየድ ውስጥ በጣሊያን ቀደም ብሎ ባሉ ዘመን ውስጥ አይታወቅም። እንዲህ አይነት ቤት ተሰርቶ አያውቅም። በሴ ላይ ከትልልቅ ጎጆዎች እና እንትኖች በስተቀር ኤቨን የቆርቆሮ ቤት የመታወቁን ጉዳይ የማውቀው በእርሊ ቱዌንቲ ሴንቸሪ ላይ እንደው መጀመሪያ አካባቢ የነበሩ አርመኖችና ግሪኮች ነበሩ። እነሱ የሰሯቸው ጥቂት ቤቶች የአረቄ ቤት መሸጫ፣ የጫማ ሰሪዎች፣ አንዳንድ ሕክምና የምንሰጣለን የሚሉ የመሳሰሉት ጥቂት አርመንና ግሪኮች ነበሩ። የእነሱ ሱቆች ካልሆኑ በስተቀር ምንም ነገር የለም። ጣሊያኖች ከመጡ በኋላ እንግዲህ ያው ቀደም ብሎም ያው መጡ ያው ቅድም እንደነገርኩ በተለያየ መልክ እዚህ አካባቢ መኖር የጀመሩ ጣሊያኖች ጥቂት ጣሊያኖች ነበሩ፣ በኦፊሻል የሆነና በእንትን መንግስታዊ በሆነ ስራ። ከዛ በኋላ ግን የጣሊያን አስተዳደር ከመጣ በኋላ ብዙዎቹ እንደውም ደሴ ላይ ኑሮ የነበሩት በጣም በጣም ብዙ ሺ አንዳንዶች እንደሚሉት እስከ ሀያ ሺ አርባ ሺ ድረስ ይደርሳሉ ነው የሚሉት። እንግዲህ ግምትም ወታደርም ሊሆን ይችላል ግን በጣም ጠቃሚ የነበሩት ብዙ ሰዎች እዚሁ ደሴ ላይ ቀርተው እዚሁ ነው ሕይወታቸው ያለፉ። በተለይ አርባ የሚሆኑት አካባቢ የሚሆኑት ነጮች ያው ለማስታወስ ሞክሬያለሁ። አንድ ፔፐር አለኝ አሁን የሚወጣ ምናልባት ታዬ ይሆናል ደሴ የሚሆኑትን ከነስማቸውን ለማስቀመጥ የሞከርኩት የተቻለ ምን ያህል ለማስታወስ ሞክሬያለሁ እነሱን እና ኢትዮጵያውያኖቹ ሚሆኑ ደሴን ደሴ እንድትሆን ባይብራ እንድትሆን የንግድ ከተማ እንድትሆን እንዴት ጥረት አድርገው እንደነበረ እንዳይረሳ ታሪካቸው ልጆቻቸውና የልጅ ልጆቻቸውም ስላሉ የአባቶቻቸው ስም ሲያው መደሰት አለባቸው። ሊጨምሩበት የሚችሉትን ነገር ሊኖር ይችላል። ስለዚህ ለእንደዛ መነሻ የሚሆን አንድ ሌላ ወረቀት ሰርቻለሁ እና የሶሲዮ ፖለቲካል የወሎን የፖስት ሰገሌ ዘመንም እስከ እስከ አስራ ዘጠኝ ጠና አንዱ ድረስ ለማየት ሞክሬያለሁ እና በአብዛኛው የሰዎች ስም ነው ያስደመርኩት። እና እንደዚህ አይነት ስራን ፒስ ከአርክቴክቸር ብቻ ሳይሆን ከነበረው ታሪካዊ ዳራ ጋር አያይዞ ለደንብ ለመመልከት እንዲቻል አይጠይፍም መመልከት ያስፈልጋል። የነበረውን ሜንታሊቲ በደምብ ማወቅ ይቻላል። የጸጥታ ሁኔታውን ማወቅ ይቻላል። የቦታ አመራረቱን እና እንትኑን ማወቅ ይቻላል። እዛ ቦታ ላይ የተቀመጡት ንጉስ ይቻላል። ደሴ ላይ መጥቶ የተቀመጡበት ዋናው እና ትልቁ ምክንያት ሁለት ትልልቅ የንግድ መስመሮች አሉ። እነዛን ትልልቅ የንግድ መስመሮችን ለመቆጣጠር ነው። ሁለት ነጋድ ራሶች ነበሯቸው። በሁለቱ ነጋድ ራሶች አማካኝነት ወደ አውሳ የሚሄደውንና ወደ ሰሜን የሚያልፈውን ማለት ነው። በቦሩ አቋርተው ወደ ሰሜን የሚያልፈውን ወደ አስመራ፣ ከዛም በኋላ ወደ መተማ እና እንትን የሚያልፈውን የንግድ መስመር የሚቆጣጠሩ ሁለት የጉምሩክ ባለስልጣኖች፣ ንበሮች፣ መጋዛሶች የሚባሉ የቀረጥኞችን፣ ነጋዴዎችን የሚቀርጡ የመሳሰሉትን ምን ያህል ኢኮኖሚክ ሊቀን ጠቃሚውን ከተማ እንደነበረ እነዚህን ሁሉ ያካተተ ታሪክ የያዘ ነው። ስለዚህ አይጠየፍ ብቻውን አይደለም። ከአይጠየፍ ጋር ተያይዞ ብዙ አብያተ ክርስቲያናትና አርክቴክቸራቸው የሚመሳሰልም የሚለያይም አይነት ሁኔታዎች በብዛት ያሉበት አካባቢ ነው። ደሴ እና ዙሪያውንም እስከፈለክበት ድረስ እና ሀይቅ አሉ። ሌሎቹም ሀይቆቹም በትንሹ አሉ። ማይባርም እነ ሌሎቹም ሀይቆች አሉ እነሱ ሁሉ አሉ። እንግዲህ ማያያዝና መስመሩን በደንብ አድርጎ የሆነ አክሲስ ሰርተንለት የቱሪዝም እንትኑን ካስቀመጥ ነው አይ ቲንክ አብሮት ሊሄዱ የሚችሉ ለምሳሌ የደርሶ መልስ ወይም ደግሞ እዛው ማረፍም ይቻል። ሀይቅን ለምሳሌ የተመለከተው ያሳዝናል። ቢች አለው፣ ሁሉ ነገር አለው። ጥሩ ሀይቅ ነው። በጣም ደስ የሚል የደጋ ሀይቅ ነው። እዛ ላይ አሁን ያለውን ነገር ብትመለከት አይመጥንም። በቃ አገሪቱን አይመጥንም ጨርሶ ህዝቡንም አይመጥ እና ወደ ተሻለ ነገር ከፋል እዛው ላይ ገዳም አለ። የነ ኢየሱስ ሞዓ ገዳም አለ ገር መሀል የአባ ኢየሱስ ሞዓ ገዳም የአስራ ሶስተኛ ክፍለ ዘመን ገዳም እዛ ቁጭ ብሏል በትልቅ ደረጃ ታሪካዊ ነው። እዛው ሀይቁ መካከል ማለት ነው። እዚሁ አጠገብህ የግሸን አለ ግሸንን በትንሽ ኪሎሜትሮች ርቀት ነው። አሁን የመንገድ አክሰስ የምናምን የምናምን ትንሽ ራቀካል ኮ ላሊበላ መድረስ ትችላለህ ከተማ ውስጥ እንኳ ያሉትና ቤተክርስቲያናትና ሌሎች አያይዘህ እንኳ በደንብ ብትመለከት በጣም ብዙ አለ። ትንሽ ያለፍክ ካልክ ደግሞ የሳቸውን ትውልድ ስፍራ ተንታ ድረስ ሄደ ተንታ ሚካኤልንታ ያለህ የሳቸውን ቀብርታ ያለህ የመሳሰሉት የመሳሰሉት እና ማአት ነገሮች በውስጡ አሉ ወሎ ውስጥ። እና ይህን የተቋጠረ የቱሪዝም ፖቴንሽል እንዴት አድርገን ፈተን እንስራበት? ያው እንግዲህ የኤክስፐርትም የመንግስትም የስቴክ ሆልደርም እንትን ነው በምን አይነት መንገድ እንስራ የሚለውን እንደ አስቦበት ቁጭ ብሎ በሰከና መንፈስ ብንነጋገር አይ ቲንክ ወሎ ከማንም ቦታ በተሻለ የቱሪዝም መስህቧ በጣም በጣም እዛ ላይ ተሬኑ አሁን በሴን ዝም እየሳነት ጦሳና አዘዋ ገደል የሚባል ተራራ አለ። በዝራና በግራና በቀኝ በዌስት እና በኢስት እና እነሱን አሁን ብትመለከት በዌስት ጦሳ፣ በኢስት አዘዋ ገደል ብለህ ስትመ ጆሮ መዝለያ ይባላል እና እነዚህን ስትመለከት እዛ ሸለቆ ምን ታደርጋለች ከተማ ነው የምትለው። ግን ይሄ ዱት እንትን ነው በአይ የተነሳ ነው እዛ እንድትቀመጡ የተደረገችው። ግን የተለየ የተለየ የተፈጥሮ ምሽግ ሰጥቷታል። የተፈጥሮ መከላከያ ሰጥቷታል። እነዛን ራሳቸው ሰንሰለታማ ተራሮች እያየህ የምትደሰትበት እና ሃይክ ብታደረግ ወደ ላይ ብትወጣ እና ጫፍ ላይ የሆነ የካምፒንግ ሳይት ብሰራ የመሳሰሉ ምን እንግዲህ ማለቂያ የሌላቸው ብዙ በልቤ ውስጥ የነበሩ የቱሪዝም እንትኖች አሉ፣ ሀሳቦች አሉ። እነዚያን ወደ ስራ መቀየር የምንችልበት ነገር ከተገኘ እንዳልከው አጥቀሰው በጣም በጣም በጣም በርካታ በርካታ በርካታ ቁም ነገሮች መስራት እንችላለን መምለው እንዲ መልካም ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚዳንት ስለ ቃለ ምልልሱ በድጋሚ እናመሰግናለን እኔም በጣም በድጋሚ አመሰግናለን አጥቀሰውን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር